በተለያዩ ሀገሮች ውስጥ የሚኖሩና የሚሰሩ ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን ስብስብ የሆነው ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ከተመሠረተ አንስቶ ባለው ጊዜ ውስጥ ኢትዮጵያ ውስጥ ሲሰበሰብ የመጀመሪያው የሆነውን የጥናትና ምርምር ጉባኤ ዛሬ አዲስ አበባ ላይ ጀምሯል። ለሁለት ቀናት ይካሄዳል ተብሎ በእቅድ የተያዘው ይህ የአዲስ አበባው ጉባኤ ለቪዥን ኢትዮጵያ ሰባተኛው መሆኑ ነው። ራዕይ ለኢትዮጵያ ዛሬና ነገ በሚያካሂደው ሀያ የጥናት ጽሑፎች በሚቀርቡበት የአዲስ አበባ ጉባኤው ዝግጅትና ሂደት ላይ ከኢትዮጵያ መንግስት ጋር ትብብር ማድረጉን አስታውቋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። መቀመጫውን ዩናይትድ ስቴትስ ያደረገው ቪዥን ኢትዮጵያ ከተመሠረተበት ጊዜ ጀምሮ አንድም ጉባኤውን በኢትዮጵያ ውስጥ ሳያደርግ ቆይቶ ሰባተኛውን ጉባኤ ለመጀመሪያ ጊዜ ዛሬ በአዲስ አበባ ከፍቷል። ድርጅቱ ሲያደርጋቸው የቆየው የምርምርና ጥናት ትኩረቶች በመሰረቱ በኢትዮጵያ ላይ ቢሆንም የጥናት ውጤቶቹ የሚቀርቡበትን ጉባኤ በሀገር ውስጥ ለማድረግ ሁኔታዎች አመቺ እንዳልነበሩ የድርጅቱ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው ይጠቁማሉ። ጉባኤው ዛሬ አዲስ አበባ ላይ ለመጀመሪያ ጊዜ ሲዘረጋ ባደረጉት ንግግርም ይህንን ሁኔታ እንዲፈጠር ምክንያት ናቸው ያሏቸውን የኢትዮጵያን ወጣቶች አመስግነው ነበረ። ሳንወድ በግድ ከሀገራችን ተሰደን እና ተወግደን ለኖር ነው የፖለቲካ ስደተኞች። በደማችሁና በውድ ሕይወታችሁ እኛን ነፃ ላወጣችሁን እና ለሀገራችን ላበቃችሁን የኢትዮጵያ ወጣቶች ቄሮ፣ ፋኖ፣ ዛርማና ሌሎች ሁሉ ውለታችሁን ከፍለን እንደማንጨርስ የምንሰጣችሁ ክብርና ምስጋና በቂ ሊሆን እንደማይችል የቪዥን ኢትዮጵያ አባላት በሙሉ እናምናለን። እንዲሁ በደፈናው ክብርና ሞገስ ለእናንተ ይሁን እንላለን። ፕሮፌሰር ጌታቸው በጋሻው ከጉባኤው መክፈቻ ሥነ ሥርዓት በኋላም ለቪኦኤ በሰጡት ቃል የቪዥን ኢትዮጵያን መሠረታዊ ዓላማዎች አብራርተዋል። በጉባኤው የሚቀርቡ የምርምር ጽሑፎች ለኢትዮጵያ መንግሥት ፖሊሲ አውጪዎች ግብዓት ሊሆኑ እንደሚችሉም ያላቸውን ተስፋ ገልጸዋል። ከመንግሥት ጋር የተደረሰውን ስምምነትም ይፋ አድርገዋል። ቪዥን ኢትዮጵያ ደግሞ ዋና ዓላማው የኢትዮጵያን የፖለቲካ ኢኮኖሚ፣ ማህበራዊ ጉዳዮች ተመልክቶ ጉባኤ ማዘጋጀት ነው። ሕዝብ እንዲሰማ ማድረግ ነው፣ እንዲያውቅ ጥያቄዎች እንዲነሱ ማድረግ ነው። ይሄን ውጭ ሆነን የምናደርግበት ምን ምክንያት አለ? የሀገራችንን ጉዳይ በአገራችን ውስጥ እናድርገው በማለት ነው። ይሄን እንግዲህ አሁን እዚህ ያደረግንበት ሁኔታው ያመቸናል እና ጥሩ አጋጣሚ ነው። ከመንግስትም ጋር በተወሰነ ደረጃ ለመተባበር ተችሏል። ይህን ጉባኤ በንግግር የከፈቱት የኢትዮጵያ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዶክተር ሂሩት ወልደ ማርያም በበኩላቸው ቪዥን ኢትዮጵያ እና በተለያየ መስክ የምርምር ውጤቶቻቸውን የሚያቀርቡ ምሁራንን አበረታተዋል። በምርምር ውጤቶቻቸው ኢትዮጵያ የተጋረጠባትን ተግዳሮቶች የሚፈቱ ሐሳቦች እንደሚያቀርቡም ያላቸውን ተስፋ ገልጸዋል። በቪዥን ኢትዮጵያ እና በሚኒስቴር መስሪያ ቤቱ በተደረሰው ስምምነት መሰረት የሚጠበቀውን ውጤትም ጠቁመዋል። ከቪዥን ኢትዮጵያ ጋር ለደረስንበት አዲስ የመተጋገዝ ስምምነት ሚኒስቴር መስሪያ ቤቱ የሚሰጠው ዋጋ ከፍተኛ ነው። የመደጋገፍ ስምምነታችን ትርጉም ያላቸው ውጤቶችን እንደሚያስገኝ ተስፋ እናደርጋለን። በከፍተኛ ትምህርት ተቋሞቻችንና ከዚያም ባሻገር የትምህርትና የምርምር ጥራትን እንዲሁም የማህበራዊ አገልግሎት ጥረቶቻችንን ከፍ በማድረግ በእጅጉ ያግዘናል። ለተጀመረው የለውጥ አጀንዳም ከፍተኛ ተጽዕኖ ማሳደር እንደምትችሉ አምናለሁ። ያላችሁን ተነሳሽነት ከብሔራዊ ቀዳሚ ተግባሮቻችን ከአህጉራዊ ስትራቴጂዎቻችንና ከሉዓላዊው ቀጣይ የልማት ግቦች ጋርም በማዋሃድ አርያነት ያለውን ጥረታችሁ ከፍ ያለ ውጤት ያስገኝ ዘንድ ትኩረት እንድትሰጡ ቪዥን ኢትዮጵያና የተለያዩ ተመራማሪዎችን ለማበረታታት ወዳለሁ። እስከ ነገ ድረስ በሚዘልቀው በዚህ ጉባኤ ላይ በሽግግር ወቅት ስለሚገጥሙ ምጣኔ ሀብታዊና ፖለቲካዊ ችግሮች እንዲሁም ማኅበራዊ ፈተናዎች እና መፍትሄዎቻቸው የሚያወሱ ጥናታዊ ጽሑፎች ይቀርባሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ